በአማራ ክልል ላለፈው አንድ ወር እየተፈጸመ ነው ያለው የዘፈቀደ እስር ማብቃት እንዳለበት ገልጾ ትላንት ማክሰኞ ጥቅምት 28 2017 ዓ ም መግለጫ ያወጣው ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል በክልሉ በሚገኙ አራት ካምፖች ውስጥ በሺዎች የሚቆጠሩ ሲቪሎች ታስረው ይገኛሉ ብሏል። በአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብት ተሟጋች ሱአድ ኑር። በአጠቃላይ የታሰሩ ሰዎች ቁጥር ምን ያህል እንደሆነ ጠይቀናቸው ነበር። ዊ ዱ ኖት የት ሃቭ ዘ ኤግዛክት ፊገር ዊ ካን ኮንፊደንትሊ ሴይ ትክክለኛው አሀዝ እስካሁን የለንም። ነገር ግን ቢያንስ በሺዎች የሚቆጠሩ ሰዎች ኢትዮጵያ ውስጥ በዘፈቀደ ታስረው እንደሚገኙ በእርግጠኝነት መናገር እንችላለን። ታማኝ ምንጮች እንደሚያመለክቱት በአንድ ካምፕ ውስጥ ብቻ 1600 ሰዎች ታስረዋል። በሌሎች ካምፖች ደግሞ በመቶዎች የሚቆጠሩ ሰዎች ታስረዋል። ከዛ በላይ እነዚህ አራት ካምፖች ብቻ አይደሉም ያሉት። ምናልባት እነዚህ የታወቁት ናቸው። ሰዎች በዘፈቀደ የሚታሰሩባቸው ፖሊስ ጣቢያዎችን ጨምሮ ተጨማሪ የማቆያ ቦታዎች እንዳሉ መረጃ ደርሶናል። ከቁጥሩ በላይ በጣም አሳሳቢው ግን የሕግ የበላይነትን ለአደጋ በሚያጋልጥ መልኩ ይህ አይነት እስር እየተለመደ መምጣቱ ነው። ድርጅቱ በቅርቡ ከእስር የተለቀቁ ሁለት እስረኞችን አምስት የታሳሪ ቤተሰቦችንና እንዲሁም ከታሳሪ ቤተሰቦች ጋር በቀጥታ ቅርበት ያላቸውን ዘጠኝ ሰዎችን ቃል መቀበሉን በሪፖርቱ ላይ በአስረጅነት አስፍሯል አምነስቲ የመረጃ ምንጮቹን ጠቅሶ በአማራ ክልል በዳንግላ ጭልጋ ኮምቦልቻ ና ሸዋሮቢት በሚገኙ የማሰሪያ ካምፖች ውስጥ በሺዎች የሚቆጠሩ ሰዎች ታስረው እንደሚገኙ ጠቅሷል ዳንግላ ከሚገኘው እስር ቤት በቅርቡ መለቀቁን ለአምነስቲ የገለጸው ግለሰብ ከእስር እስከሚለቀቅ ድረስ 1610 የሚሆኑ እስረኞች በካምፕ ውስጥ እንደነበሩ ተናግሯል። ካምፑ በእስረኛ ቁጥር ከመጨናነቁ የተነሳም በግቢ ውስጥ ተጨማሪ የቆርቆሮ የእስረኛ ቤቶች ሲገነቡ መመልከቱን ተናግሯል። አምነስቲ እነዚህ የቆርቆሮ እስር ቤቶች እየተገነቡ እንደነበረ ማረጋገጡን በሪፖርቱ ላይ ጠቅሷል። በእስረኞች እንደተጨናነቀ በሪፖርቱ ላይ የተገለጸው ኮምፖልቻ ውስጥ ይገኛል የተባለው ጮሪሳ የተሰኘ ወታደራዊ ካምፕ ሲሆን በዚህ ካምፕ ውስጥም በመቶዎች የሚቆጠሩ ሲቪሎች ታስረው እንደሚገኙ የዓይን እማኙ ለአምነስቲ ተናግሯል። በተለይ በክልሉ የፖለቲካ ጉዳይ ውስጥ አስፈጻሚ አካላቱን ይሞግታሉ የተባሉ ዳኞችና አቃቢያነ ሕግ በካምፖቹ በጅምላ ታስረው ከሚገኙ እስረኞች መካከል እንደሆኑ አምነስቲ የዓይን እማኞቹን ጠቅሶ በሪፖርቱ ላይ አስፍሯል። ማንነቱ እንዳይገለጽ ድርጅቱን የጠየቀ አንድ ዳኛ ዘጠኝ ዳኞችና ሌሎች በክልሉ የሚገኙ የፍርድ ቤት ሰራተኞች በእስር ላይ እንዳሉ ተናግሯል። በጥቅምት ወር አጋማሽ ላይ ከነዚህ ተጨማሪ ታስረው የነበሩ አራት ባለሙያዎች መለቀቃቸውን ይኸው የአይን እማኝ ጠቁሟል። አብዛኞቹ ዳኞች ፍርድ ቤት አገልግሎት ከሚሰጡበት ቦታ ተወስደው መታሰራቸውን ለአምነስቲ የገለጸው ማኙ የታሰሩበት ምክንያትም በቀጥታ ከታሰሩ ሰዎች ጋር በተያያዘ በሰጧቸው የፍርድ ቤት ትዕዛዝና ውሳኔዎች በተመለከቷቸው ጉዳዮች መሆኑንም ምንጩ ለአምነስቲ ተናግሯል። ሌላ ስለ ጉዳዩ ለአምነስቲ ያስረዳ አቃቤ ሕግ አስራ ሶስት አቃቢያነ ሕግ ከሁለት ሳምንት እስከ አንድ ወር መታሰራቸውንና ና እስካሁን ፍርድ ቤት አለመቅረባቸውን ገልጿል። በፍትህ ስርዓት ውስጥ ባገለገልኩባቸው ሰላሳ ዓመታት ውስጥ እንዲህ አይነት የስርዓት አልበኝነት ገጥሞኝ ወይም አይቻል አውቅም። ከዚህ ቀደም ህገወጥ እስር ቢኖርም በአንድ ወይም በሁለት ቀናት ውስጥ ሰዎች ፍርድ ቤት ይቀርቡ ነበር ሰዎቹ የታሰሩበት ምክንያት የተቀነባበረ ቢሆንም እንኳን የታሰሩበት ምክንያትና ለስራቸው ማን ተጠያቂ እንደሆነ ይነገራቸው ነበር። አሁን እኮ ማን የስር ትእዛዙ እንደሰጠ ማን እንዲፈቱ እንዳዘዘ የሚታወቅ ነገር የለም። አምነስቲ በተጨማሪ አስራ አንድ የወሎ ዩኒቨርሲቲ መምህራን መታሰራቸውን ከታማኝ ምንጭ ማረጋገጡን አስፍሯል። መምህራኑ ዳንግላ ውስጥ በሚገኘው ጮርሳ የወታደራዊ ካምፕ ውስጥ ለአንድ ወር ታስረው መቆየታቸውንና በዚህ ሳምንት ፍርድ ቤት መቅረባቸውን አስታውቋል። ሲቪሎች ሲታሰሩ የሚሰጣቸው ወይም የሚያዩት ምንም አይነት የእስር ማዘዣ እንደሌለ አምነስቲ ገልጿል። የድርጅቱ የመብት ተሟጋቿ ሱአድ ሲያካሂድ የማሰሪያ ጣቢያዎቹ ወታደራዊ ካምፕ እንደሆኑ ጭምር ያስረዳሉ። ሪፖርቱ ቢያንስ በኮምቦልቻ እና በጎንደር የሚገኙት ሁለት ማሰሪያ ጣቢያዎች ወታደራዊ ተቋማት መሆናቸውን አመልክቷል። ታሳሪዎቹ ብዙ ጊዜ ከቤታቸው ርቀው የሚታሰሩ በመሆናቸው ቤተሰብ ቶሎ ቶሎ ወይም ከነጨራሹ ላያገኛቸው ይችላል። እስረኞቹ በገዢው ፓርቲ ባለስልጣናት ተሀድሶ ክሊኒክ ተብለው ወደሚጠሩ ቦታዎች ተገደው እንደሚወሰዱ ማወቅ ችለናል። በእርግጥ ይህ ሁሉ ኢትዮጵያ ውስጥ አዲስ ነገር አይደለም። ላለፉት ዓመታት ሲደረግ ቆይቷል። በተለይ ደግሞ አስቸኳይ ጊዜን እንደ ምክንያት በመጠቀም። አሁን ግን ባለስልጣናት ይህን ዘመቻ እያካሄዱ ያሉት ያለምንም ሕጋዊ ከለላ ነው። እንዲሁ እለት ተዕለት የሚደረግ ነገር ሆኗል። ይህ ደግሞ በችግሩ ቀጥታ ጉዳት የደረሰባቸውን ብቻ ሳይሆን ሁሉንም ሊያሳስብ ይገባል። በጉዳዩ ላይ ከኢትዮጵያ መንግስት በኩል ምላሽ ለማግኘት ያደረግነው ጥረት አልተሳካም። ሱአድ ኑር ድርጅታቸው አምነስቲ የፌዴራል መንግስትና የአማራ ክልል መንግስት በአስቸኳይ ይዘፈቅ ፈቀደ፣ እስሩን እንዲያቆሙ መጠየቁን አስታውቀዋል። ባለስልጣናቱ ይሄ ዘመቻ እየተደረገ እንደሆነ አልካዱም። እንዲያውም በክልሉ የቴሌቪዥን ጣቢያት በይፋ አሳውቀዋል። ሁሉም ሰው ይሄ ዘመቻ በአስቸኳይ እንዲቆምና ኢትዮጵያ ውስጥ የህገ በላይነት እንዲከበር መጠየቅ ወሳኝ ነው። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ መንገሻ ፈንታውና የመከላከያ ሰራዊት የህዝብ ግንኙነት ዳይሬክተር ኮሎኔል ጌትነት አዳነ መስከረም 21 ቀን 2017 ዓ ም ለሀገር ውስጥ መገናኛ ብዙኃን በጋራ ሰጥተውት በነበረው መግለጫ ጽንፈኛ ሲሉ በጠሩት በክልሉ በትጥቅ ትግል ላይ በሚገኘው የፋኖ ታጣቂ ቡድንና ከታጣቂው ጋራ ግንኙነት አላቸው ባሏቸው አካላት ላይ ከወትሮ የተለየ የተጠናከረ እርምጃ እንደተጀመረ መግለጻቸው ይታወሳል። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ መንገሻ ፈንታው በበኩላቸው በፋኖ ታጣቂዎች ላይ የተጀመረው ወታደራዊ እርምጃ ተጠናክሮ ይቀጥላል ያሉ ሲሆን ለታጣቂዎቹ የተለያዩ ድጋፎችን ያደርጋሉ ያሏቸውን ሰዎች ተጠያቂ የማድረግ እርምጃም ተጀምሯል ማለታቸው አይዘነጋም። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።